የአሜሪካ ድምጽ ራዲዮ ጣቢያ ነው። በ22፣ በ25 እና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በኢትዮ ሳት የሚተላለፈው የአማርኛ ፕሮግራም አሁን ጀመረ። ጤና ይስጥልን እንደምን አምሽታችኋል። የተከበራችሁ አድማጮቻችን ሰላምታችንን ከዋሽንግተን ዲሲ እናቀርባለን። የዕለተ ቅዳሜ ግንቦት ሶስት ምሽት ፕሮግራማችንን ይዘንላችሁ ቀርበናል። የማስተናግዳችሁ ቆንጂት ታዬ ነኝ። ካለም ዙሪያ በተጠናቀሩ ዜናዎች ነው ዝግጅታችንን የምንከፍተው። ባለፈው ሳምንት ቅዳሜ ለዕለቱ አሰናድተናቸው የነበሩ ቅንብሮች በቴክኒክ እክል ምክንያት ሳይተላለፉ ቀርተዋል። ይልቅኑ የቀደመው ሳምንት ዝግጅት ነበር በድጋሚ የቀረበው። ስለተፈጠረው እክል ይቅርታ እንጠይቃለን። ለዕለቱ ያቀናበርነውን ውይይት ለዛሬ ይዘነዋል። በኢትዮጵያ ያለው የሙስና ይዞታና የደቀነው ችግር ክፍል ሁለት ውይይት አይ አለ በተደራጀ ሁኔታ የመንግስት መዋቅር ድጋፍ ተስዬ የተሰጠው ሌብነት ይከናወናል የሚለውን ነገር በጥናት መረጋገጥ አለበት። እዚያን ጊዜ እኛ እንደ ፖለቲከኛም ለትግል ያመቻል። ሙስና ምንጭ እና መንስኤ ደህንነት ነው። ደህንነት ውጤት ብቻ አይደለም፣ የሙስና ውጤት ብቻ ሳይሆን መንስኤም ነው ብዬ አስባለሁ። የቀደሙት የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ የስራ አስፈጻሚ አባል አቶ ግርማ ሰይፉ ከተል ያሉት ደግሞ በፍትህ ሚኒስቴር የሙስና ወንጀል ጉዳዮች ዳይሬክቶሬት ከፍተኛ አቃቤ ሕጉ አቶ ገብረ እግዚአብሔር ወልደ ገብርኤል ናቸው። ከዜና በኋላ ውይይቱ ይቀርባል። በቀሪው ጊዜ ደግሞ በሳምንታዊ መዝናኛችሁ የሙዚቃ ቃና እናማሻችኋለን። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ነች። ወደ አለም ዜና እንለፍ። መልካም ምሽት። ዜና ያስጠለንና፣ አድማጮች ከምሽቱ ዜናዎች ጋር ኤደን ገረሙ ነኝ። ዩናይትድ ስቴትስ ብትቃወምም እስራኤል ጋዛ ላይ ጥቃት ፈጽማለች። የተባበሩት መንግስታት ድርጅት በተጨናነቀው ራፋ ከተማ እስራኤል ቀጥተኛ የሆነ ጥቃት ከፈጸመች ከፍተኛ የሆነ ጥፋት እንደሚከተል ካስጠነቀቀና ዩናይትድ ስቴትስም የጦር ጥቃት ተቃውሟን በድጋሚ እንዳዲስ ከገለጸች በኋላም እስራኤል ጋዛ እንደብድባለች። የአጃንስ ፍራንስ ፕሬስ ጋዜጠኞች እስራኤል የባህር ጠረፍ አካባቢዎችን በማጥቃት የመንግስታቱ ድርጅት ረድኤት ሰራተኞች እንዳያልፉ መንገድ መዝጋቷንና ይህም የእስራኤል ወታደሮች ዓለም አቀፉን ማስጠንቀቂያ ጥሰው ራፋ ከመግባታቸው ጋር ተደምሮ በሁለቱም መንገዶች በኩል መፈናፈኛ እንዳሳጣቸው ዘግበዋል። በጉጉት ሲጠበቅ የነበረው የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አርብ ዕለት ባወጣው ሪፖርት ምንም እንኳን እስራኤል የዋና ወታደራዊ አቅራቢዋ ዩናይትድ ስቴትስን የጦር መሳሪያ አጠቃቀምንና ዓለም አቀፍ ሕጎችን የጣሰች ቢሆንም ነገር ግን የጦር መሳሪያዎቹን ወደ እስራኤል ከመጫን ለማገድ የሚያደርስ በቂ ማስረጃ ዩናይትድ ስቴትስ አላገኘችም ሲል አስታውቋል። የአሜሪካ የውጭ ጉዳይ ሚኒስትር ሪፖርቱን ያቀረበው ፕሬዚዳንት ፕሬዚዳንት ጆባይደን ጆ ባይደን እስራኤል የተባበሩት መንግስታት ድርጅት አንድ ነጥብ አራት ሚሊዮን ሰዎች ተጠልለዋል ብሎ ባስታወቁባት በራፋህ ከተማ ላይ የምታደርገውን ሁለንተናዊ ጥቃት ከቀጠለች የተወሰኑ ቦምቦችና መድፎችን መላክዋን እንደምታቆም ከዛቱ ከሁለት ቀናት በኋላ ነው። የሮማው ሊቀ ጳጳስ አቡነ ፍራንሲስ ጣሊያናውያን ልጅ እንዲወልዱ ግፊት አደረጉ። የሮማው ሊቀ ጳጳስ አቡነ ፍራንሲስ ጣሊያናውያን ልጆች እንዲወልዱ ለማሳሰብ አርብለት በነበራቸው ዘመቻ ግፊት አድርገዋል ሊቃ ጳጳ ሳቡነ ፍራንሲስ የሀገሪቱ የስነ ህዝብ አወቃቀር ቀውስ የወደፊቱን አደጋ ላይ እየጣለ መሆኑን በማስጠንቀቅ ጣሊያን ቤተሰቦችን ለመርዳት የረዥም ጊዜ ፖሊሲዎችን እንድታወጥ አሳስበዋል። ሊቀ ጳጳስ ፍራንሲስ ከቤተሰብ ደጋፊ ቡድኖች ጋር ባደረጉት አመታዊ ስብሰባም የልደቶች ቁጥር የአንድ ህዝብ ተስፋ የመጀመሪያው አመላካቶች ናቸው ያሉ ሲሆን ህጻናትና ወጣቶች በሌሉበት ሀገር የወደፊት ፍላጎቷና ተስፋዋን ታጣለች ሲሉ ተናግረዋል። የሊቀ ጳጳሱ የአሁኑ ጥሪ ብዙ በኢንዱስትሪ የበለጸጉ ሀገራቶችን ፊት ለፊት የተጋፈጡትን የህዝብ ቁጥር ድርቅ በተለይም ለጣሊያንና ከዛም ቢያሻገር ላሉ የአውሮፓ ሀገራት ሁሉ የቀረበ የቅርብ ጊዜ ጥያቄ የጣሊያን የወሊድ መጠን ከዓለም ዝቅተኛዎቹ መካከል አንዱ ሲሆን ላለፉት 15 ዓመታት ያክል እያሽቆለቆለ በመምጣት ባለፈው የጎርጎሮስያኑ ዓመት በጣሊያን 379 ሺህ ህጻናት ብቻ በመወለዳቸው ዝቅተኛ ደረጃ ላይ ደርሷል። ይህ የቫቲካን ጠንካራ ድጋፍ የቀኝ ክንፍ መንግስት መሪ የሆኑት የጠቅላይ ሚኒስትሯ ጆርጂያ ሜሎኒ እንደ ኤሮፓያን አቆጣጠር በ2033 ቢያንስ በየዓመቱ ግማሽ ሚሊዮን ህጻናት እንዲወለዱ ለማበረታታት የተጀመረውን ዘመቻ የሚደግፍ ነው። ይህ ጥሪ በጣሊያን የአዛውንቶች ቁጥር መጨመር የተነሳ ምጣኔ ሀብቱ እንዳይወድቅ ለመከላከል አስፈላጊ ነው ሲሉ የስነ ህዝብ ተመራማሪዎች ተናግረዋል። አድማጮች ይህ ዜና ነው የሚተላለፍላችሁ፣ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። የዩክሬን የምድር ጦር የመሳሪያ አቅርቦት ከመቀበሉ በፊት ሩሲያ በጦር መግፋቷ እንዳትቀጥል ሰግቷል። የዩክሬን የምድር ጦር አዛዥ አር ታትሞ በወጣው ቃለመጠይቃቸው ኪቭ ባጋጠማት የጦር መሳሪያ አቅርቦት መዘግየት ችግር ምክንያት ሞስኮ በሚቀጥሉት ሁለት ወራት ልታደርገው በምትችላቸው እንቅስቃሴዎች ለ26 ወራት የዘለቀው ጦርነት ወደ ወሳኝ ምዕራፍ እንደሚሸጋገር ይጠበቃል ብለዋል። ጀነራል ኦሌክዛንደር ፓብሊክ ለዘ ኢኮኖሚስት መጽሔት እንደተናገሩት በአንድ ወይም በሁለት ወር ጊዜ ውስጥ በቂ የጦር መሳሪያዎችን ካልተቀበልን ሩሲያ ሁኔታው በራሷ ላይ እንደሚብስባት ታውቃለች ብለዋል። በፕሬዚዳንት ጆ ባይደን ለዩክሬን እንዲሰጥ የተጠየቀው የጦር መሳሪያ እርዳታ ጥያቄ በኮንግረስ ውስጥ በተነሳ አለመግባባት በመያዙ አሜሪካ ለዩክሬን የሚታደርጋቸው የጦር መሳሪያ አቅርቦት ለወራት ቀንሷል። ይህ ውሳኔ የተላለፈው ባለፈው ወር መጨረሻ ላይ ነበር። ፕሬዚዳንት ቮልደሚር ዘለንስኪ አርብ እለት እንደተናገሩት ዩክሬን አሁንም ወደፊት ቁልፍ የሆኑ የጦር መሳሪያ አቅርቦት በየጊዜው ያስፈልጋታል ብለዋል። ዘ ኢኮኖሚስት መጽሔት ጀኔራል ሞስኮ በምስራቅ ዩክሬን በሉሃንስክ እና በዶነስክ ክልሎች የምታደርጋቸውን አዝጋሚ ግስጋሴ ላይ ትኩረቷን አድርጋ ትቀጥላለች ማለታቸውን ዘግቧል። በሌላ በኩል ዩክሬን ተጨማሪ የአየር መከላከያ ትፈልጋለች እንዲሁም ደግሞ ኤምኤፍ 16 ተዋጊ ጄቶች ሲደርሱ ተጨማሪ ድጋፍ ይሆናታል ብሏል። ጄኔራሉ አክለውም ሩሲያ ከሁሉ የሚመቻትን አማራጭ ከመጠቀሟ በፊት በሁሉ መስመሮች በኩል ያለንን መረጋጋት ትፈትሻለች ብለዋል። በመጨረሻም የመንግስታቱ ድርጅት በአፍጋኒስታን በጎርፍ አደጋ 300 ሰዎች መሞታቸውን አስታወቀ። የተባበሩት መንግስታት ድርጅትና የታሊባን ባለስልጣናት በአፍጋኒስታን ሰሜናዊ ባግላን ግዛት በጣለው ከባድ የጎርፍ አደጋ የሞቱት ሰዎች ቁጥር ቢያንስ 300 መድረሱን ቅዳሜ ዕለት አስታወቁ። ባለፉት ጥቂት ሳምንታት በጣለው ያልተለመደ ከባድ ዝናብ ምክንያት ከደረሳቸው ጉዳቶች ይህ ጎርፍ አንዱ ነው ያለው የመንግስታቱ ድርጅት የዓለም የምግብ መርሃ ግብር የጎርፍ አደጋው ከ1000 ሰው በላይ መኖሪያ ቤቶችን አውድሟል ሲልም ገልጿል። አንድ ከፍተኛ የታሊባን ባለስልጣን በማህበራዊ መገናኛ ብዙሀን ባስተላለፉት የቪዲዮ መልእክት አርብ በደረሰው አደጋ ቢያንስ አንድ መቶ ሰዎች ባግላን ናሃሪም በተባለ አውራጃ መሞታቸውን ተናግረዋል። ጉላም ራሶል ቃኒ የሟቾች ቁጥር ሊጨምር እንደሚችል ገልጸው በአካባቢው ለመዳን የሚደረገውን ጥረት ለማገዝ ወታደራዊ ሄሊኮፕተሮች ወደ አካባቢው ደርሰዋል ብለዋል። አድማጮች ለምሽቱ የያዝንላችሁ ዜናዎች እነዚህ ነበሩ። ከቀሪ መሰናዶዎች ጋር ታምሹ ዘንድ ጋብዛለሁ። አደን ገረመው ከዋሽንግተን ዲሲ ዜናዎቹን አድምጠን ተመልሰናል። በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻነል 57 ዲግሪስ ዌስት ላይ የሚተላለፈውን የቅዳሜ ግንቦት 3 2016 ዓ ም ፕሮግራማችንን ነው እያደመጣችሁ ያላችሁት። ዝግጅታችንን በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም ላይም በቀጥታ ለማድመጥ ትችላላችሁ። ሙስና በኢትዮጵያ ያለበት ደረጃ እና የደቀነው አደጋ ክፍል ሁለት ውይይት ቀጥሎ ይቀርባል። በኢትዮጵያ የሚፈጸሙ የሙስና ወንጀሎች እየጨመሩ መምጣታቸውን ትራንስፓረንሲ የተባለው ዓለም አቀፍ ተቋም በቅርቡ ባወጣው ሪፖርት ይፋ አድርጓል። ይህንን ሪፖርት መነሻ በማድረግ ባለፈው ሳምንት ሶስት እንግዶችን ጋብዘን አወያይተን ነበር ተወያዮቹ የትራንስፓረንሲ ኢትዮጵያ ዋና ዳይሬክተር አቶ ሳሙኤል ካሳሁን፣ የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ፓርቲ ስራ አስፈጻሚ አባል አቶ ግርማ ሰይፉና በፍትህ ሚኒስቴር በሙስና ወንጀል ጉዳዮች ዳይሬክቶሬት ከፍተኛ አቃቤ ሕግ አቶ ገብረ እግዚአብሔር ወልደ ገብርኤል ናቸው። ሳምንት በቀረበው በክፍል አንድ ውይይት ሙስና ለህብረተሰቡ አገልግሎት በሚሰጡ የመንግስት ተቋማት እየጨመረ መምጣቱን ተወያዮቹ አስረጅ እየጠቀሱ ተወያይተዋል። ያነጋግራቸው አስማማ ዋዬ ነው ሲሆን ክፍል ሁለት ቀጥሎ ይቀርባል። አቶ ገርበ እግዚአብሔር፣ በእርግጥ የተጠያቂነት ጉዳይ በሙስናን በተመለከተ ኢትዮጵያ ውስጥ በእናንተ ተቋም ነው በዋና ተጠያቂነቱን በተመለከተ የህግ ጉዳይ የሚሰራውና ና አለ ወይ ተጠያቂነቱን ቅድም አቶ ግርማ የሚያነሷቸው ሀሳቦችም ስላሉ በዚህ በተጠያቂነት ሙስና ላይ ወንጀል የሳተፉ አካላትን ተጠያቂ ለማድረግ በሚካሄድበት ጊዜ ላይ የፖለቲካ ተጽዕኖ የለም ወይ? በዚህ ጉዳይ ላይ የእርስን ሀሳብ እንስማ አቶ ገርበ እግዚአብሔር አመሰግናለሁኝ። ምናልባት ወደዚህ ጥያቄ በቀጥታ ከመሸጋገሬ በፊት ያው አቶ ሳሙኤል እና አቶ ግርማ ያነሱትን ሀሳቦች አፕሪሼት አድርጌ፣ ምናልባት አቶ ግርማ ካነሱት አንድ ነጥብ ትንሽ ልበልና፣ ሙስና ፈጽሞ መከላከል አይቻልም ኦር ደግሞ መከላከል አይቻልም የሚለው ነጥብ ላይ በሱ ሳይሆን ንግግሩ ማስቆም አይቻልም፣ ወንጀል እንዳጠቃላይ ማስቆም አይቻልም። መከላከል ይቻላል። የመከላከል ደረጃው ስንመዝን በምን ደረጃ ነው መከላከል የምንችለ የሚለው ያው ራሱ የቻለ አንዱ ጉዳይ ሆኖ ግን ወንጀል እንደ አጠቃላይ ያው ማስቆም አይቻልም ሙሉ በሙሉ ሙስና ደግሞ የወንጀል አንድ አካል እስከሆነ ድረስ ያው ወንጀል ድሮ ከገንዘብ ከማህበረሰብ መፈጠር ጋር ተያይዞ የተፈጸመ ወንጀል ነው አይ ሚን የቆየ የኖረ ነው እና በመከላከል ደረጃ ግን ብዙ እርምጃዎች በመውሰድ ብዙ የመከላከያ እርምጃዎች በመውሰድ ወደ ጥሩ ደረጃ መምጣት ይቻላል። ከዚህ አንጻር ጥሩ ስራ ተሰርቷል ማለት ተፈልጎ ነው። ከዛ ውጪ ሙስና በተለያዩ መልኮች ይፈጸማል። ቅድም እንደገለጽኩት ከትንሹ የቀበሌ መታወቂያ ለማውጣት ጀምሮ በተለያዩ የፍታ አካላት ጨምሮ ከምሰራበት ተቋም ጀምሮ ሙስና የማይፈጽም ሰው የለ ማለት አንችል አለ። ግን ሙስና ተፈጽመዋል ተብሎ ምርመራ ተጀምሮ ያስቆምነው ከተጠያቂነትም ያዳነው ሰው አለ ብያ ነው። ወስድም እኔ እንደ ግሌ በተቻለ መጠን ተጠያቂነት በማረጋገጥ ረገድ በጥሩ ሁኔታ እየተሰራ ነው። እኔም የተለያዩ ጥናቶች ለመስራት እድል አግኝቼ ነበር። ለምሳሌ ባንክ ፍራውድ ጋር ተያይዘው በባንኮች ኢትዮጵያ ንግድ ባንክ ጨምሮ የተለያዩ የግል ባንኮችን ጥናቱ ስፋት የሸፈነባቸው ኤሪያዎች ነበሩ። ወደ አንድ ነጥብ ስምንት ቢሊየን ገንዘብ የተጭበረብርበት ሁኔታ ነበር። ግኝት ራሱ ያው ከውስጥ ባሉ ሰራተኞች ከ ቶፕ ሌቭል ማናጅመንት ጀምሮ እስከ ታችኛው መዋቅር ያለው ሰራተኛ የተሳተፉበት ወንጀል ይህንን ግኝ ተገኝቶ ነበር። የዛሬ ሁለት አመት ለምሳሌ እኔም የጥናት አካል ስለነበርኩ የጥናት አባል ስለነበርኩ ከዛ ችግሮቻችን ምንድን ነው የሙስና ወንጀል በመከላከል ረገድ ምንድን ነው ችግር የሆነብን የሚለውም ፍርድ ቤቶችን፣ አቃቢ ህግን፣ ፖሊስን ያካትት አንድ ጥናት ማከናወንም ነበር። በዚህ ሂደት ያው ጥናቱ የሚያሳየው አንደኛ የህጎች አፈጻጸም ላይም ችግር እንዳለብን አይተናል እኛም። ለምሳሌ፣ ወንጀል ፈጻሚዎች የሚገባቸው ቅጣት በማግኘት ረገድ ውለቶች መኖራቸው። ቅድም የገለጽኳቸው ህጎች አሉ፣ ዓለም አቀፍ እና ብሔራዊ ህጎች አሉ። በነዛ ህጎች መሰረት እዛው በተቀመጡ ቅጣቶች መሰረት አጥፊዎች ተመጣጣኝ የሆነ እርምጃ አለመውሰድ፣ ይሄ በአፈጻጸም ነው። ለምሳሌ፣ አቃቢ ህግ ክስ ይመሰርታል፣ ይከራከራል። በመጨረሻ ከፍርድ ቤት ነው ውሳኔ የሚሰጠው። በዚህ እውነታ ያው ቅድም የጠቀስኩት አዋጅ ቁጥር ስምንት ሰማንያ አንድ ላይ የተቀመጡ የወንጀል ዝርዝሮች እና ቅጣታቸው ሙሉ በሙሉ ያለመተግበር ክፍተቶችም መኖራቸው ጥናታችን ጥናታችንም አሳይተዋል ማለት ነው እና ምንድን ነው መነሻ ምክንያታቸው? ማለት እንደዚህ አይነት ለተገቢው ቅጣት እንዳያገኙ ያደረጋቸው በዛ ውሳኔ ውስጥ እርስዎ እንደገለጹልን እንደዚህ አይነት ውሳኔ እንዲወሰን ያደርገው እናንተ የተደራጀ ማስረጃ ባልማግኘታቸው ምክንያት ነው ወይስ ቅድም ያነሳሁት አይነት ፖለቲካዊ ተጽዕኖች መኖራቸው ነው? ምንድን ነው ምክንያቱ? አስተማሪ ቅድም አቶ ግርማም አስተማሪ የሆኑ ቅጣቶችን አልተመለከትንም የሚል ሀሳብ ማነስተው ስለነበረ ነው ብዙ አሁን እዚህ በአዋራቸው ምናልባት ቴክኒካል የሆኑ ነገሮችን ስለሚኖሩ ከሚል ነው። ለምሳሌ ወንጀል ፈጽሞ የሚደበቁ፣ ፖሊስ በአግባቡ ፈልጎ ወደ ፍርድ ቤት ያለማቅረብ፣ ከቀረቡም ፍርድ ቤት በተለያዩ ምክንያቶች ቴክኒካል የሆኑ ነገሮች ስለሆኑ ነው። አክቸዋሊ ሙስና ለምሳሌ ሙስና ተብሎ ለብቻው ከወንጀል ህጉ ተነጥሎ ሲወጣ ልዩ ህግ ተደርጎ ሲወጣ፣ አንደኛ የሙስና ወንጀል ባህሪው አደገኛ፣ ውስብስብ ቅድም አቶ ሳሙኤል ሲገልጹት እንደነበረው አቶ ግርማም ሲገልጹት እንደነበረው በማህበረሰቡ፣ በህዝብ፣ በሀገር ላይም ከባድ አደጋ ሊያስከትል የሚችል እንደመሆኑ መጠን ራሱ በቻለ አዋጅ የሚመጥን ቅጣት አጥፊዎችን የሚመጥን ቅጣት የያዘ መውጣት አለበት ተብሎ ለብቻው የወጣ ህግ ነው። ነገር ግን በዚህ አነስ ያለች የዳሰሳ ጥናት በምንሰራበት ጊዜ እነዚህ የሙስና ወንጀሎች በወንጀሉ ህጉ ላይ ከተቀመጡ ቅጣቶች የተለየ ቅጣት እንደማይሰጥ አግባብነት የሌላቸው ማቅለያዎች፣ ገደቦች በመኖራቸው እንዲሁም ደግሞ ወንጀሎች ወንጀለኞች ፖሊስ በማቅረብ ረገድ ደግሞ ክፍተት መኖሩ ያው አክቹዋሊ የፖሊስ ክፍተት ብቻ ሳይሆን ከአቃቢ ጋር ተጠናጅቶ በመስራት ረገድ እንደዚህ አይነት ሲያፋጥን ችግሮች በመኖራቸው የሙስና ወንጀል በሚፈለገው ልክ ተከላክለናል ማለት የሚቻል አይመስለኝም። እኔም የሼር ማደርገው ሀሳብ ነው። አቶ ሳሙኤል ወደ እርሶ ልምጣና ቅድም ተጠያቂነቱ ላይ ሀሳብ ለማንሳት የፈለጉ ይመስለኛል በኋላ ላይ ይመጣለን ብዬ ነው። አቶ ገብረ እግዚአብሔር ከነሱት አንጻር ከተጠያቂነት አንጻር እርሶ የሚሉን ነገር ካለ በሙስና ተጠያቂነት በተመለከተ አቶ ሳሙኤል ይሰማውታል። አቶ ሳሙኤል ከተጠያቂነት ጋር በተያዘ አቶ ግርማ እግዚአብሔር አሁን የሰጡት ሀሳብ አለ። ቀደም ሲል አቶ ግርማ የሰጡት ሀሳብ አለና ተጠያቂነትን በተመለከተ የእርሶ ድምፅ የእርሶ ድምፅ ለእኛ የተሰማ ነው። የእኔ ድምፅ የሰሞትም የእኔ ድምፅ የሰሞትም? የአቶ ሳሙኤል ስልክ ትንሽ የሚያስቸግር ስለሆነብን ነው ውይይታችን መቀጠላችን የተሻለ የሚሆን አቶ ሳሙኤል በገቡበት ሰዓት ስለ እርሳቸው ጋር የምናነሳ ነው የሚሆነው። አቶ ግርማ እርስዎ በሚያነሱልኝ ጉዳዮች ሀሳቦች እያነሳን እንምጣ። ተጠያቂነቱ ላይ ምናልባት አቶ ግርማ የሚጨምሩት ነገር ካለ ወደ እሱን ሀሳብ መስጠት ይችላሉ። ነገር ግን ሀሳብ እንዲሰጡበት የፈለግኩት መንግስት ሰባት አባላት ያሉት የጸረ ሙስና ብሔራዊ ኮሚቴ ማቋቋሙን አስታውቆ ነበር እንደሚያውቁት ዳር 8 2015 ዓ ም ከዛ በኋላም አንድ ግምገማ የተደረገበት ሁኔታ እንደነበር አስታውሳለሁ። ከዛ ውጭ ሙስና የሀገሪቱ ብሔራዊ የደህንነት ስጋት መሆኑን በዛሁን ወቅት ጠቅላይ ሚኒስትሩ ብሔራዊ ኮሚቴውን ባሳወቁበት ጊዜ ገልጸው ነበር። ና የዚህ አይነት በጸረ ሙስና ብሔራዊ ኮሚቴው በእርግጥ ችግሩን ለመቅረፍ የሚያስችል መንገዶች ይሏል ወይ? በሱ ጉዳይ ላይ ያለት ሀሳብ ምንድን ነው? አይ ቲንክ ብሔራዊ ኮሚቴም ከዛ ደግሞ በየክልሉም ና ከተማ መስተዳድሮቹ ተመሳሳይነት ያላቸው አደረጃጀቶች ተመስርተዋል። እነዛ አደረጃጀቶች በሚጠበቅባቸው ሌቭል ለምሳሌ ያንን አደረጃጀት እንዴት ነው የተረዳሁት የጸረ ና ኮሚሽኑ በቂ የሆነ የፖለቲካ ድጋፍ አግኝቶ ሙስናን ለመከላከል የሚችልበትን እድል ቢፈጠርለት ተብሎ የተዋቀረ ይመስለኛል። ግን በዛ ልክ የጸረ ሙስና ትግሉ ትምህርታዊ በሆነ መንገድ አሉ የሚባሉትን ችግሮች ሊቀርፍ በሚሄድበት መጠን ሄዷል የሚል አረዳድ የለኝም። ህብረተሰቡ ያረዳድ የለው። ምን ያሁን የእኔን አደለም። ምን ያሁን እኔ በግሌ እኔ ምንም የሆነው ነገር የለም። ግን ህብረተሰቡ መከላከሉ ላይ ከዛም ደግሞ መከላከሉን አልፎ ወንጀሉ ላይ የተሳተፉ ሰዎችን ተጠያቂ ከማድረግ አንጻር ተገቢ ያህል ተሄዷል ብለን ብንጠየቅ፣ እኔ አሁን መቼም አቶ ገብረ እግዚአብሔር ከፋይሉ ጋር ስለሚኖሩ አንድ ሁለት ብለው በቃላቸው የተወሰነ ፋይል ሊነግሩን ይችላል። ህብረተሰቡ ግን ወጣ ብለህ እስኪ በቅርቡ በሙስና ተከሶ የተጠየቀ የምታውቀው ባለስልጣን አለው ብለህ ብትል አንድም ሰው እሱን ጠርቶ ሊነግር አይደለም። ምክንያቱም የለማ ዜና አይደለም። ሰዎች ከእንደዚህ አይነት ነገር ትምህርት እየወሰዱ አይደለም። በግድ ባለስልጣን ተይዞ መታሰር አለበት ማለት አይደለም፣ ግን ወይም ደግሞ ክሊን መሆናችን እንትን መደረግ አለበት። እና በተለይ ሙስና ፐርሰፕሽን ነው ብለን እንትን የምንል ከሆነ ከእንደዚህ አይነት ነገር ነጻ የሆነ ህብረተሰብን መሰረታለን ብለን የምንል ከሆነ ንጹህ ነው የሚለውን ነገር ነው። እስኪ ሰዎች አሉ የተቀየሩ ተቋማት አሉ። በነገራችን ላይ ለምሳሌ ቅድም ቀበሌ ምናምን ሲባል የለም፣ አዲስ አበባ ላይ ለምሳሌ ቀበሌ የለም፣ ወረዳ ነው ያለው። አዲስ አበባ ላይ አሁን መታወቂያ ለማግኘት ሙስና ሱስ የሌለበት ሰው ሙስና መስጠት የለበትም። መብቱን በአግባቡ ማግኘት መታወቂያ ማግኘት መብት ነው። ግን አሁን ከመታወቂያ ጋር ተያይዘው የሚነሱት ችግሮች ወደ አዲስ አበባ የሚፈልሰው ህዝብ በሙሉ የአዲስ አበባ መታወቂያ ማግኘት ይፈልጋል። ስለዚህ ይሄንን እንደ ችግር ቢያነሱት ሙስና ነው ብለን ልንወስደው አንችልም። ግን የአዲስ አበባ ነዋሪ የሆነ አዲስ አበባ ውስጥ ተወልዶ አድጎ እድሜው አስራ ስምንት ዓመት የሞላ ሰው ያለምንም ቢሮክራሲ መታወቂያ የሚያገኝበት አለ። ለውጥ የተደረገባቸው ቦታዎች አሉ። እኔ ቢሮ ብትመጣ አገልግሎት በኢህአዴግ አግኝተህ ትወጣለህ። ግን እነዚህ ሁለት ሶስት ቦታዎች ላይ ያሉትን ነገሮች አስፍቶ ህብረተሰቡ የፈለገበት ቦታ ሲሄድ አገልግሎቱን በተቀላጠፈ ሁኔታ አግኝቶ ይሄዳል ወይ አይመላለስም። ወይ እኔ የምለው ምንድን ነው እንደውም ከተማ ውስጥ የምናየው የትራፊክ መጨናነቅ አብዛኛውን የመንግስት ተቋማት ዛሬና ነገና እያሉ የሚያመላልሶቸው ዜጎች ናቸው ብዬ ነው የማምነው። አቶ ሳሙኤልን ለበዚህ ስልክ ላይ ለማካተት ጥረት እያረኩኝ ነበር መልሰው ሀሳባቸውን መግባት ከቻሉ በሚል ነበረ። በዚህ ጉዳይ ላይ አንዱ የኮሚቴው አባል የነበረው የፍትህ ሚኒስቴር እንደነበር አቃለኝ። ና ምናልባት አቶ ገብረ እግዚአብሔር በእርግጥ እርስ ከሙስና ወንጀል ተጠያቂነቱ ጋር በተያዘ ባለ ዳይሬክቶሬት ውስጥ ነው የሚሰሩት። ይህ ጉዳይ ቀጥታ ላይ መለከቶ ይችላል። ግን ከዚህ በብሔራዊ ኮሚቴ በማቋቋም ችግሩን ለመፍታት የሄደበትን ርቀት ላይ የሚሰጡን ሀሳብ ካለ ያ ብሔራዊ ኮሚቴ የተቋቋመበት ዋና ምክንያት ሙስና ምናልባት ወደ ከፋ ደረጃ ሄዶ የሀገሪቷ ችግር የሀገሪቷ አደጋ እንዳይሆን ማስቆም፣ መከላከል ይቻላል ከሚል አንጻር የተቋቋመ ነው። እንዳጋጣሚ ሆኖ ከምርመራ ውስጥም አምስት የምርመራ ቡድኖች ነበሩ እና አንዱ ቡድን ምርመራው የነበርኩ ነበር። የፋይናንስ የሚፈጸሙ ወንጀሎች እንደ አመት አካባቢ በእሱ ስንሰራ ቆይተን በኋላ መዝገቦቹም አጠቃላይ ምርመራም ወደ መደበኛ ስራ አንድ ማድረግ ይቻላል ስለተባለ በዛው ያው ከጥያቄ ከማረጋገጥ ሂደቱ ቀጥለዋል ማለት ነው። ሰውሱ ራሱ የፈጠረው ንቅናቄ በጣም ጥሩ ነበር ብዬ ነው። ሞት ወንጀል ፈጻሚዎች ብዙ ተጠርጣሪዎች ወደ ህግ ማቅረብ ተችለዋል። በዛው ልክም ተገቢ ቅጣትም እንዲያገኙ ተደርገዋል። በተለይም ከእነዚህ ሴንስቲቭ ከምንላቸው ተቋማት ጋር ተያይዞ የሚፈጸሙ ወንጀሎች ከኢሚግሬሽንና ዜግነት አገልግሎት ጋር ተያይዞ ከባንኮች ጋር ተያይዞ እንዲሁም ከመሬት ጋርም ተያይዞ ትኩረት የተደረገባቸው አካባቢዎች ነበሩ። እነሱም በተገቢ ሁኔታ በቂ ነው ባይባልም፣ ግን ባለን አቅም መርማሪም፣ ቃቤ ህግም፣ ፍርድ ቤትም ባላቸው አቅም ተጠያቂነትን ለማረጋገጥ የተሻለ ሂደት ተችሏል ብዬ አስባለሁኝ። እስካሁንም ክርክራቸው የቀጠለ ተከሳሾች አሉ። ስለዚህ እኔ በዚህ ጉዳይ ያው ቅድም አቶ ግርማ እንደጠቀሱት ያው ኬዞች መጥቀስ ባልችልም ግን ደግሞ ያው የምሰራበት ዳይሬክቶሬት እንደመሆን መጠን ያው ብዙ ተጠያቂነቶችን ማረጋገጥ ችለናል ብዬ ነው ማ ከነ ድክመቱ ከነ ጉድለቱ ባልኩት ወንጀል ፈጽሞ የሚደበቁ ተጠርጣሪዎች ይኖራሉ። ክፍ በሌሉበት የሚከናወንባቸው ይኖራሉ። ክርክሩ በትክክል ወንጀል ፈጻሚዎች ይዘህ ተከታትለ ወደ ማረሚያ ቤት ልከህ የእጃቸው እንዲያገኝ በማድረግ ረገድ አሁንም ድክመቶች አሉ ብያስባለሁ። እንደ አጠቃላይ ግን ተጠያቂነት በማረጋገጥ ረገድ ብዙ ርቀት እየተካሄደ ነው ብያስባለሁ። ቅድምም ራስ እንደ ጥያቄ መነሻ አድርገህ እንደተገለገልክበት የብሔራዊ ኮሚቴ የተባለው ራሱ ሙስናን ለመታገል አስፈላጊ ሆኖ ስላገኘ ምናልባትም መደበኛ የተባሉ የሙስና መታገያ ተቋማት እገዛ ድጋፍ ያስፈልጋቸዋል በሚል እሱ መቋቋሙ በተወሰነ ጊዜም ቢሆን የተሻለ ስራ መስራቱ ነው ያለኝ ግንዛቤ፣ ማለት ነው። ሙስና መዋቅራዊ ችግር ነው የሚሉ አሉ። ይሄ ስቴት ካፕቸር በሚል የሚነሳውን አይነት መንግስታዊ መዋቅርን ይዟል ኢትዮጵያ ውስጥ የሚሉ አሉ። መንግስት ደግሞ የብሔራዊ ደህንነት ስጋት ነው ከሚል ውጪ በዚህ ደረጃ የሚፈርጀው አይነት ፈረጃው የሚቀበልበት መንገድ እስካሁን አላየንም እና በኢትዮጵያ ውስጥ ቅድም ስናነሳቸው ከነበሩ አንጻር ችግሩ በዛ መንገድ አለ ማለት እንችላለን። እንዴት ነው የምንገልጸው የሙስናውን ደረጃ አቶ ግርማ እንግዲህ የሚጣረሱ ሀሳቦች አሉ። ጥናት መመለስ ያለባቸው ነገሮች አሉ። አሁን አቶ ገብረ እግዚአብሔር ቅድም ሲያነሳው እንደነበረው ለምሳሌ ብሔራዊ ኮሚቴው ሲቋቋም የህልውና አደጋ ነው ሙስና ተብሎ ነው ብሔራዊ ኮሚቴ ተቋቁሞ ትግሉ በከፍተኛ ፖለቲካ አመራር ጭምር መመራት አለበት ተብሎ ነው እንድ ቅድም እንደነገርኳችሁ በተደጋጋሚ ደግሞ ጠቅላይ ሚኒስትሩ የሚያነሱት ካፕቸርድ የሆነ የሙስና እንትን የለብንም እያሉ ነው። እኔ እንደዚህ አይነት ክሊራንሶች ይመቹኛል። ለምሳሌ የለብኝም እንደዚህ አይነት ነገር ብሎ ሲባል አይ አለባችሁ ብሎ የሚመለከተው የጥናት አካል፣ ቅድም እንዳነሳሁት እንደነ ሳሙኤል አይነቶቹ ወይም ደግሞ የጠረሙስናው ተቋሙ አይ አለ በተደራጀ ሁኔታ የመንግስት መዋቅር ድጋፍ ተሰጠው ሌብነት ይከናወናል የሚለውን ነገር በጥናት መረጋገጥ አለበት። እዛን ጊዜ እኛ እንደ ፖለቲከኛም ለትግል ያመቸናል። አሁን ግን እኛ ልናጠና አንችልም። መገመት ነው የምንችለው። ግን ህዝቡ የሚያሰማው እሮሮ መዋቅራዊ ከሚለው ይልቅ የእናትን መቀነት የሚያስፈታ አይነት ጉዳዮች አሉ። ለምሳሌ ደንብ ማስከበር ሄደህ፣ ህገ ወጥ ግንባታዎች በከተማ ውስጥ ሲከናወኑ ዝም ይባላል። ደግሞ ህጋዊ የሆነ ቤትህን ደግሞ ቀለም እቀባለሁ ብለህ ስትሄድ ደግሞ አቆም የሚልህ የህግ አካል ይመጣብሃል። ሶ እንደዚህ እንደዚህ አይነት ምን አነስተኛ ናቸው ልንላቸው የምንችለው ከቮሊዩም አንፃር ሊሆን ይችላል። ግን እነዚህ አነስተኛ የምንላቸው ግን ህብረተሰቡን መሬት ውስጥ በመክተል ህብረተሰቡ የተረጋጋ ህይወት እንዳይመራ ምናልባትም ደግሞ እሱም ደግሞ በሌላ መንገድ ይህንኑ የሚያስመልስበት በሌላ የሙስና ዙሪያ ጥምጥም ውስጥ የምንገባበት ሁኔታዎች ይታያሉ ሶ አገልግሎት አሰጣጥን በተመለከተ የሚከሰቱ ችግሮችን በደንብ ለይቶ መፍትሄ መፈለግ ያስፈልጋል። ይሄ የጸረ ሙስና ኮሚሽን አንደኛ ተግባሩ ህብረተሰቡ ከዚህ ጋር እንትን አድርጎ እምቢኝ የሚልና እጮሃለሁ መብቴን አልገዛም የሚል ህብረተሰብ የመፍጠር ስራ ትልቁ ስራቸው ነው። የጸረ ሙስና ተቋሞች ከዛ ያለፉት ናቸው እንግዲህ በአቃቢ ህግ ተከሰው ወደ ወንጀል የሚቀርቡት ስለዚህ እኔ ጥናት የሚፈልግ ነገር አለው። ጥናት የሚፈልገው ደግሞ ከፍተኛ የፖለቲካ ኃላፊዎች የተደራጀ ሙስና የለብንም እያሉ በአደባባይ እየተናገሩ ባለበት ጊዜ ውስጥ አለ ደግሞ አስጠንቶ ማቅረብ ይኖርበታል። ዩኒቨርሲቲዎች ሊሆኑ ይችላሉ፣ ሌሎች ተቋሞች ሊሆኑ ይችላሉ። ያንን ውጤት ተጠቅመን ነው እንግዲህ እኛ አይ አለባችሁ ብለን ትል እናደርጋለን። ከዛ ውጭ ግን ያው በኢትዮጵያ ውስጥ እንደተለመደው የፖለቲካ ስንክሳ ገዥም ፓርቲ እጅ የጠቆሙ ሌባ ሌባ ማለት እሱ በኢዜማ መነጽር ብዙ የሚያስኬድ አይደለም። እኛ እንደውም ሙስና ሲባል በተቃዋሚ ፖለቲካ ፓርቲዎች ጭምር ነው ያለው ብለን እናምናለን። ለምሳሌ ፖለቲካ ፓርቲዎች ሙስናን እንዲታገሉ አንደኛው የትግል መስካቸው አድርገው እንዲይዙት እናምናለን። ነገር ግን ብሔራዊ ምርጫ ቦርድ ለፓርቲዎች የሚሰጠውን ገንዘብ በተጭበረበረ ማስረጃ የሚወስዱ የፖለቲካ ፓርቲዎች አሉ። እነዚህ የፖለቲካ ፓርቲዎች አያርግና ስልጣን ቢይዙ አገር ይሸጣሉ። ይሄ በግልጽ በአደባባይ መነገር ያለበት፣ መወገዝ ያለበት ሙስና ነው እና እነዚህ አይነት የፖለቲካ ፓርቲዎች ሙስናን ይከላከላሉ ብሎ ማመን ድመትን ወተት ማስጠበቅ ነው። በጣም ግልጽ ለመሆን የሌላቸው የአካል ጉዳተኛ መጠን የሌላቸው የሴት አባላት ቁጥርን መረጃ ለምርጫ ቦርድ እየሰጡ ፓርቲ ድጋፍ የሚወስዱ የፖለቲካ ፓርቲዎች ያሉበት ሀገር ነው። ስለዚህ የኢትዮጵያን የሙስና ትግል የፖለቲካ ፓርቲዎች ግንባር ቀደምትነት ይመሩታል የሚል ሀሳብ ያለው ሰው ካለ ስህተት ነው። ምናልባት አቶ ገብረ እግዚአብሔር በዚህ ጉዳይ ላይ የሚሉ ይነገራለ። አቶ ግርማ ደጋግሞ ከተናገሩት ጋር የምስማማው ጥናት ያስፈልገዋል በሚለው ነጥብ ላይ ነው። እዚህ ላይ ግን ያው ሀሳብ ሰጥቼ ማለት የምፈልገው ደግሞ እንደ ሥርዓታዊ ሙስና ወይም ደግሞ ስቴት ካፕቸር የሚለው አይነት ሙስና በሀገራችን እኔ እንደግለሰብ ባለ ብያ የለም። ስርአታዊ የሙስና ወንጀል ማለት በጣም ከባድ ሙስና ወንጀል እኮ ነው። ቶታሊ የሀገር ህልውና ራሱ ጥርጣሬ ውስጥ የሚከት የህዝብ ህልውና ራሱ አደጋ ውስጥ የሚከት ጥቂት ቡድኖች ከከፍተኛ የመንግስት ባለስልጣናት ጋር በጥቅም በመሳጠር በባለ ሀብቶች በነጋዴዎች ቁጥጥር ስር የሚወድቅበት ነው። ስርአታዊ ሙስና ምንድን ነው? ዝም ብለውን በግርግቡ ስንገልጸው የመንግስት አካላት የሚባሉ ቆጣጠራቸው በሀገሪቷ ይህ ተወካዮች ምክር ቤት የምንለው ሳይሆን ባለሀብቶች፣ ጥቂት ነጋዴዎች፣ ኢንቨስተሮች የሚቆጣጠሩበት ሁኔታ ያለበት ነው። ይሄ ሙስና ወንጀል ማለት ነው። ከዚህ አንጻር ስርዓታዊ ሙስና አለ ማለት ደፍሬ መናገር የምችለው አይቻልም፣ የለም ስርዓታዊ ሙስና የሚባለው የለም በሀገራችን አሁን ከሰጠውት ዴፊኒሽን በተለይ፣ ቶታሊ የሀገሪቷ ፖሊሲዎች ነው የሚሸጡበት። ይሄ ሙስና አይነት ማለት ነው። በምትኩም እነዚህ የመንግስት ባለስልጣናት የምንላቸው ከፍተኛ የሆነ ገንዘብ ነው የሚቀበሉበት። የህዝብ ጥቅም የሚባለው ነገር የሚያስቀድምበት ራሳቸው ባለሀብቶች ቁጥጥር ስር ሆኖ ሀገር የሚሸጡበት አይነት ሙስና ነው ይሄ። ከዚህ አንጻር ስቴት ካፕቸር የሚባለው ነገር በሀገራችን የለም ብዬ እንደ ግለሰብ እንደ ህግ ባለሙያ መናገር ይችላለ ወይ ማለት ነው። እነዚህ በጣም ይሄ መቀነት የሚያስፈቱ አይነት ሙስናዎች አሉ የተባሉ ዴፊኒትሊ እስማማ አለሁኝ ማለት ነው። ቅድም ገልጨዋለሁኝ በተለያዩ ተቋማት ይህ መታወቂያ ሰጪ ያለው የወረዳ ያሉት ቅድም ከእሱም ጋር ከተለያዩ ሌሎች አገልግሎት ሰጪ ተቋማት ኢሚግሬሽን ብንሄድ ለምሳሌ ፓስፖርት ለማውጣት የሚከናወን የጉቦ መስጠትና መቀበል ወንጀሎች ያው እንግዲህ እኛም በምርመራ ያረጋገጥነው ነው። ገና በእርግጥ ኬዙ ፔንዲንግ ነው እና በሱ ከእሱ ጋር ተያይዘው ባልናገር የተሻለ ስለሆነ አልፎ አሉ። ዞሮ ዞሮ ግን አሉ አነስተኛ እንላቸው የእናቶች መቀደ የደሃ ማህበረሰቡን በደህንነት ላይ ሌላ ተጨማሪ ስቃይ የሚጨምሩ ችግሮች እንዳሉ እገነዘባለን እገነዘባለሁ ይኔ በግሌ ማለት ነው። ዞሮ ዞሮ ግን በሀገራችን ያለው የሙስና አይነት ምንድን ነው? እንዴት መከላከል እንችላለን? መፍትሄውስ ምንድን ነው? በተለያ እንዴት ከዚህ በበለጠ ማረጋገጥ ይቻላል የሚለው ሀገር አቀፍ ይዘት ያለው ጥናት ቢሰራ እኔም ሼር የማደርገው ምስማማበት ሀሳብ ነው። ተወያዮቻችን በጣም አመሰግናለሁ። ወደ መጨረሻው ሀሳብ የመፍትሄ ሀሳቦቹ ምን ይደረጉ የሚለው ላይ መተናል። እንግዲህ ቅድም እንዳልኩት አቶ ሳሙኤልን ስልካቸው ከተቋረጠ በኋላ በድጋሚ ማግኘት አልቻልንም። እርሳቸውን ብናገኝ ኖሮ የተሻሉ ይሆን ነበር ከተቋማቸው አንጻር ያሉ የመፍትሄ ሀሳቦችን የሚያነሱልን ነበር ብዬ አስባለሁ። አቶ ግርማ፣ እርስዎ ሀሳብ ምንድን ነው መደረግ ያለበት የሚለውን እናንሳ። እኔ ሁልጊዜ እንደምለው ልጆቻችንን የሙስና ትግል ውስጥ ማሳተፍ አለብን ብዬ አምናለሁ። ልጆች የወላጆቻቸውን ገቢ የሚያውቁ አባ ማኬ ታመጣሽ ወይን ገንዘብ ብለው የሚጠይቁ አድርገን ማሳደግ አለብን ብዬ አምናለሁ። ይሄ ደግሞ ከትምህርት ቤት መጀመር አለበት ብዬ ሁልጊዜ የምሰብከው ነው። ስለዚህ ይህንን እንደ እንትን እያቃላል ነው ማንሄድ ወደፊትም ትውልዱን ከእንደዚህ አይነት ብክለት የጸዳ አድርገን የምናሳድገው ከታች ከመሰረቱ ሲሆን ነው። ምክንያቱም አሁን ከላይ አካባቢ በምናይበት ጊዜ ገና ግራጁዌት ያደረገ ተማሪ ምን ስራ ሰራለው አይደለም የሚያስበው። እንዴት ነው መኪና የምገዛው ብሎ ነው የሚያስበው። እንዴት ነው ይገነጠላል ምናምን ይሄ እዚህ ቦታ መንገቢ አለ፣ ምን የተለየ የገቢ ምንጭ አለ ብሎ ነው የሚያስበው። ሶ እንደዚህ አይነት አስተሳሰቦችን ለመታገል መሰረታዊ ነጥቡ ቦታው ትምህርት ቤት ነው የሚለውን ነገር በዋነኝነት መያዝ ያስፈልጋል ብያምናለሁ። ሌላው ደግሞ ህብረተሰቡ እምቢኝ እንዲል እና እንደዛ በሚልበት ጊዜ ምንም አይነት አደጋ እንደማይገጥመው ማረጋገጫ መስጠት ያስፈልጋል። እኔ ተልምዴ ማቀው ለምሳሌ እኔ የምመራው ተቋም በእንደዚህ አይነት ተጋላጭ ከሆኑ ተቋሞች አንዱ ነው። ግን ምንም የተለየ ነገር አድርገን አይደለም እንደዚህ አይነት ነገር ሲገጥማችሁ በራችን ክፍት ነው፣ እኛ ጋር መምጣት ትችላላችሁ። በምትጠይቁት አገልግሎት ደግሞ ምንም ጉዳት አይደርስባችሁም ብለን ማረጋገጫ ለካስተመሮቻችን ስለሰጠን አገልግሎታችንን በሰላም እንሰጣለን ማለት ነው ሶ ኃላፊዎች ሹመኞች ቢሮቸውን ክፍት አድርገው እንደዚህ አይነት ነገር ሲመጣ መፍትሄ ሰጪዎች መሆን አለባቸው። ይህንን የሚያደርጉ ከሆነ ተገልጋዮች የሚጠጉበት ኃላፊ አቤት የሚሉበት ቦታ ካለ በአገልግሎቱን ገዝቶ መጠቀም ያለበት የመጠቀም ፍላጎት ያለው ዜጋ ይኖራል ብዬ አላምንም። ይሄ በወሳኝ መልኩ ይቀንሰዋል ብዬ አምናለሁ። ያው ቅድም አቶ ገብረ እግዚአብሔር እንዳለው ሱስ ያለበት የሰጠኸውን ዳቦ እኮ ተደብቆ ይልሳል። ስለዚህ የዚህ አይነቶቹ ብዙም ለሀገርም ለህዝብም አደጋ ናቸው የማይባል ደረጃ ማድረግ ይቻላል የሚል እምነት አለኝ። አመሰግናለሁ። አሁን የማጠቃለያ ሀሳብ ከአቶ ግርማ ሰምተናል። የእርስዎም እንደ መንግስት እንዳሉበትም ቦታ ፍትህ ሚኒስቴርም ስለሆነ የእርስዎም የመፍትሄ ሀሳብ ምን መደረግ አለበት በሚል ጉዳይ ላይ የእርስዎን ሀሳብ እንስማና ውይይታችን እናጠቃል። እንግዲህ እኔ ያው እዚህ ላይ አንደኛ እንደ መፍትሄ ብዬ የምወስደው ድህነት ማሸነፍ ነው ብዬ አስባለሁ። ይኔ ሙስና ምንጭ እና መንስኤ ድህነት ነው። ድህነት ውጤት ብቻ አይደለም የሙስና ውጤት ብቻ ሳይሆን መንስኤም ነው ብዬ አስባለሁ። ለምሳሌ ዓለም አቀፉ የጸረ ሙስና ጥምረት ትራንስፓረንሲ ኢንተርናሽናል አወጣው በተባለው ሪፖርት ቅድም ስንመለከተው የነበረው ከመቶ ሰማንያ ሀገሮች መካከል በመጨረሻ መቶ ሰማንያ ደረጃ ላይ የሰፈረችው ሶማሊያ ናት። ያው ቺ ሀገር ያለባት የእድገት ደረጃ ያለችበት የድህነት ደረጃ ያው ሁላችንም እናውቀው ነው። ሙስና ድሆች ሀገሮችን ያጠቃል፣ ዳ ማህበረሰብን ያጠቃል። ከዚህ አንጻር ከድህነት ጋር መታገል ድህነትን ማሸነፍ ሙስናን የምንከላከልበት እጅግ በጣም ዝቅ የምናደርግበት መሳሪያ ነው ብዬ አስባለሁ። ከዚሁ ሪፖርት ሳንወጣ ያው ዴንማርክ በዝቅተኛው ሙስና ከሚፈጸምባቸው ሀገራት በዝቅተኛ ደረጃ ላይ የተቀመጠችው ዴንማርክ ነች። ያው ያለችበት የእድገት ሁኔታ ሁላችንም እናውቀው። ሶ አንደኛ ሙስናን እንዴት ነው ማሸነፍ የምንችለው? እንዴት ነው መታገል የምንችለው? መቀነስ የምንችለው የሚለው ድህነትን ማሸነፍ ድሩ ነው። ሁለተኛ የፍትህ አካላት አጠቃላይ ያው ማጠናከር ነው። አጠቃላይ የምርመራ አቅማቸው መርማሪ ፖሊስ ከምርመራ አቅሙ ጋር ተያይዞ አሁን ሙስና ወንጀል መግቢያ ላይ እንደገለጽ ነው ውስብስብ ከባድ በተማሩ ፕሮፌሽናል በሆኑ ሰዎች በተጠላለፈ አፈጻጸም የሚከወን ወንጀል እንደመሆነ መጠን ለዚሁ የሚመጥን ደግሞ የምርመራ ስልት ያስፈልጋል። ለዚሁ የሚመጥን ተከራካሪ ወገን ያስፈልጋል። ለዚሁ የሚመጥን ደግሞ ፍርድ ሰጪ ፍርድ ቤት ያስፈልጋል ብዬ አስባለሁ። ዜር ዜርፎር ፍትህ አካላት ሙስናን ለመታገል በሚያስችል ቁመና ለማስቀመጥ ማጠናከር ያስፈልጋል ብዬ አስባለሁ። ሶስተኛው ያው የህብረተሰብ ተሳትፎን ማጠናከር ነው። መጀመሪያ ህብረተሰቡ የሙስና ትግሉ ላይ የሙስና አስከፊነት ላይ የሙስና ህመም በሀገር ሉና በህዝብ የሚያስከትለው ጉዳት የተለያዩ ግንዛቤ ማስጨበጫ መድረኮች እየተሰጠ ማህበረሰቡም የትግሉ አካል እንዲሆን ማድረግ ድሮ እንትን የሚባል አባባል ነበር፣ ሲሾም ያልበላ ሲሻር ይቆጨዋል የሚለውና አንዳንዴ ዝም ብለና እንደዚህ አይነት ተረቶች አባባሎች ስታይ ማህበረሰቡ ይቀበለዋል እንደ ሙስና ወንጀል የሚያስብል ስለሆነ ሙስናን በመታገል ረገድ ሙስናን በመጠየት ረገድ ማህበረሰቡ ንቁ ተሳታፊ ማድረግ ያስፈልጋል ብዬ አስባለሁ። እንደ ጊዜው ያው እነዚህ በቂ ናቸው ብዬ አስባለሁ እንደ እኔ በኩል። በጣም አመሰግናለሁኝ አቶ እግዚአብሔር፣ አድማጮቻችን ስተከታተሉት የቆያችሁት እንግዲህ የአሜሪካ ድምፅ ሙስና በኢትዮጵያ ያለበት ደረጃና የደቀነው አደጋ ምንድን ነው በሚል እንግዶችን ጋብዞ ያደረገውን ውይይት ነበረ። ሶስት እንግዶችን ጋብዘን ነው ሐሳባችሁን የሰጡ እንግዶችን እንደገና በድጋሚ ለማስታወስ ያክል አቶ ሳሙኤል ካሳውን ትራንስፓረንሲ ኢትዮጵያ የተባለው ተቋም ዋና ዳይሬክተር ናቸው። አቶ ገርማ ሳይፉ ደግሞ የዜማን በመወከል የዜማ ፓርቲ ስራ አስፈጻሚ አባል ናቸው። እርሳቸውም ሀሳባቸውን አካፍለናል። አቶ ገብረ እግዚአብሔር ወልደ ገብርኤል በፍትህ ሚኒስቴር በሙስና ወንጀል ጉዳዮች ዳይሬክቶሬት ከፍተኛ አቃቢ ህግ ናቸው። ሶስቱንም እንግዶች በጣም ከልብ አመሰግናለሁ። በእርግጥ የአቶ ሳሙኤል ካሳውን በሁለት ጉዳዮች ላይ ሀሳባቸውን ከሰጡን በኋላ ስልካቸው በመቋረጡና ከዛ በኋላ ደግመንም ለማስገባት ጥረት ባደረግንበት ሁኔታ ውስጥ ባለመሳካቱ ከዛ በኋላ መልሰን አላገኘናቸውም። ነገር ግን በሁለት ጉዳዮች ላይ ሀሳባቸውንም አንጸባርቀውልናል። ለነበረን ቆይታ እንግዶቻችንም በጣም በአሜሪካ ድምፅ አድማጮቻችን ስም ከልብ አመሰግናለሁኝ። ለሰጣችሁን ሀሳብ እናመሰግናለን። እኛም በቀጣይ በሌሎች ጉዳዮች ላይም ሌሎች ርዕሰ ጉዳዮች ይዘን የምንመለስ ነው የሚሆነው። አድማጮቻችን፣ ይህን ውይይት እየመራው አብሬያችሁ ከእናንተ ጋር ቆይታ ያደረግኩት አስማማኝ ነው ነበርኩኝ። የስቱዲዮ የድምፅ ቅንብሩን ደግሞ ንጉሰ ታምሬ በአብሮን ነበር ቆይታ ያደረገው። አብራችሁ ስለነበራችሁ በጣም እናመሰግናለን። በሌላ ጊዜ በሌላ ርዕሰ ጉዳዮች ሌሎች እንግዶችን መጋበዝ ወደ እናንተ የሚመጣ ነው የሚሆነው ለዛሬ ለነበረን ቆይታ ከልብ እያመሰገንኩ በዚህ ሰናበታለሁ። መልካም ጊዜ ይሆንላችሁ። በኢትዮጵያ የሙስና ይዞታና የደቀነው አደጋ በሚል ርዕስ የተዘጋጀውን ተከታታይ ውይይት ነበር ያደመጣችሁት። አስማማዋ የነውን ና እንግዶቹን እናመሰግናለን። ከአሜሪካ ድምፅ ከዋሽንግተን ዲሲ የሚተላለፈው የቅዳሜ ምሽት ፕሮግራማችን እስከ አራት ሰዓት ይቀጥላል። በመቀጠል ደግሞ እንግዶ ወልዴ ሳምንታዊ የሙዚቃ ቃና ፕሮግራሙን ይዞ አብሯችሁ ያመሻል። መልካም ጊዜ já, já, já, já, já, já, já, já, já, já, ጤና ይስጥልኝ እንደምን አመሻችሁ። ዘወትር ቅዳሜ የምሽት ዘና የምንልበት ሳምንታዊው የሙዚቃ ቃና አሁን ጀምሯል። ሙዚቃዎቹን መራርጬ ወደ እናንተ የማደርሰው እንግዶ ሌነኝ። እስከ አራት ሰዓት አብራችሁ ልትቆዩ ጋብዛለሁ። የዛሬውን የሙዚቃ ቃናን የምንከፍተው አውል ቢ አራውንድ በተሰኘው እና ደ ስፔነርስ በሚባል የቡድን ስማቸው በሚታወቁት አቀንቃኞች በተሰራው ቆየት ባለ ተወዳጅ ዜማቸው ነው። መሪ ዘፋኙ ባቢ ስሚዝ ይባላል። የፍቅር ጉዞአችን ፍጻሜው ላይ ቢመስልም ትንሽ ጥፍጣፊ አይጠፋውምና ከደወልሽልኝ መልሼ እመጣለሁ እያለ ነው። ስፔነርስ በባቢስሚዝ መሪነት ያቀነቀኑት አውል ቢ ራውንድ የተሰኘው ዘፋናቸው ነበር። የሙዚቃ ቃና በመቀጠል ከሀገር ውስጥ የመረጥኩላችሁ ደግሞ አገራዊ ዜማ ግጥምና ስልትን በዘመናዊ መልክ የሚያቀርበውን ወጣቱን ሙዚቀኛ ጀንበሩ ደመቀን ነው። አዎ ጀንበሩ ደመቀ አይፈራም ጋሜ kamu tuas astaq ke gara ሰዓት የውስጤን ለመናገር የማላፈርነ ብርቱ ከሩቅ ለሚመለከቱ ሆኝ ትንገርቱ ለዘመኔ ወጣት ግን ይቀርባል ኋላ ታሪኩ ቢመለከት ግን እሱ ምን ይላል? የማይፈራው በነበረበት ሁሉ በከበረበት የአሁኑ ስመለከት ታይኛል ብሎ ድም ድርግም በታ በታ በቃ በቃ ማለት ነው ለቃ ሲሉት ደሞ I love you, I

God made አይፈራም ጋሜ ጀንበሩ ደመቀ ነበር አሸር ዴር ጎዝ ማይ ቤቢ ከ10 ዓመታት በፊት የግራሚ ሽልማት የነጠቀበት ዜማ ነው። የግጥሙ ደራሲ ሪኮ ላቭ የአሸርን የቀድሞ ፍቅረኛ ታሳቢ በማድረግ እንደ ጻፈው ተናግረዋል። በፍቅር እውነተኛ ግንኙነትና መናበብ ካለ ቢለያዩ መልሶ መገናኘት የማይቀር ነው ባይነው አሸር። Perfect, baby. How you work it, baby? Yeah. Whoa. I love the way that you be poking it out. Girl, give me something to feel long. No, no. So please believe. አሸር ነበር ደር ጎዝ ማይ ቤቢ በመከታተል ላይ የምትገኙት ከአሜሪካ ድምፅ ዘውትር ቅዳሜ ምሽት የሚቀርብላችሁን የሙዚቃ ቀናን ነው። እስከ አራት ሰዓት የማስተናግዳችሁ እንግዶል ነኝ። ኪስ ንሴ ጉድባይ። በማንሃተንስ በመን የማይሽረው ዜማቸው ነው This has got to be the saddest day of my life. I called you here today for a bit of bad news. I won't be able to see you anymore because of my obligations and the ties that you have. We've been meeting here every day. And since this is our last day together, I want to hold you just one more time. When you turn and walk away, don't look back. I want to remember you just like this. Let's just kiss. Say goodbye. I had to meet you here today. There's just so many things to say. Please don't stop me till I'm through. This is something. Done, All wrong. Please, darling, don't you cry. Let's just kiss and say goodbye. Many months have passed us by. I'm gonna miss you. I'm gonna. It's gonna hurt me. Kiss and say goodbye, the Manhattan's number, Kana Ikat Lalu. yami no didi daga no ka wo de wa nai ሶሪ ዲዲ ጋጋ ነበር። ጥላሁን ገሰሰ የቆለኛ ልጅ ናት። የሙዚቃ ቃና ወደ መጠናቀቁ ተቃርቧል። የምሰናበታችሁ በዚሁ ዜማ ነው። ለሳምንት ቀጥረው እንያዝ። እንግዲ ወልድ ነኝ። ሰላም

Oh, የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ከዋሽንግተን ዲሲ ሲያስተላልፍ የቆየው የቅዳሜ ምሽት ፕሮግራም በዚሁ ተጠናቀቀ። ነገ ከምሽቱ ሶስት ሰዓት ላይ እስከምንገናኝ በሰላም ደሩ።